በሰሜን ምስራቅ የኢትዮጵያ ወሰን እንዴት ነው? በሰሜን ምስራቅ ወሰኗ ቀይ ባህር ነው። ኢትዮጵያ ውስጥ ብዙ ሸለቆዎች አሉ? አዎ፣ ብዙ አሉ። የአገሮ አየር ጠባይ እንዴት ነው? በጣም ጥሩ አይደለም። በኢትዮጵያ ውስጥ ደጋው ብርድ ነው። በጣም ብርድ አይደለም። የአዲስ አበባ ከተማ ከፍተኛ ነው? አዎ፣ በጣም ከፍተኛ ነው። በቆላው ውስጥ ምን አይነት እህል ይበቅላል? ባቄላ፣ ጤፍ፣ በቆሎ፣ ሱፍና አተር ይበቅላል። ስለ ግብርና የሚማሩ ኢትዮጵያውያን እዚህ አሉ? አዎ፣ ብዙ ተማሪዎች አሉ። አዲሱ የግብርና ዘዴ አገሪቷን ይረዳ ይመስልሃል? አዎ የሚረዳት ይመስለኛል። ከጤፍና ከበቆሎ እንጀራ የትኛው የተለመደ ነው? የጤፍ እንጀራ ነው። አረቂ የሚሰራው ከምን አይነት ጥራጥሬ ነው? ከገብስ ከበቆሎ ከስንዴና ካጃ ነው ኑግ ለምን ይጠቅማል ለዘይት በጣም ጥሩ ነው ሌላስ ለዘይት የሚሆኑ ምን አይነት እህሎች አሉ ሱፍ ተልባና ጉሎ አሉ እነዚህ የዘይት እህሎች የት ቦታ ይበቅላሉ? በብዙ ቦታዎች ይበቅላሉ። ለመሆኑ ገበሬዎች እነዚህን የዘይት እህሎች ወደፊት በብዙ ማብቀል ይፈልጋሉ? አዎ፣ ማብቀል የሚፈልጉ ይመስለኛል። ከጎጃም ወደ በጌ ምድር እህል በጀልባ ልካችሁ ታውቃላችሁ? አንዳንዴ እንልካለን። የዘይት እህሎችን ወደ ውጭ አገር ትሸጣላችሁ? አዎ እንሸጣለን። ለዳቦ የሚሆኑት እህሎች የትኞቹ ናቸው? ስንዴና አጃ ናቸው። ጤፍ ከኢትዮጵያ ውጭ የታወቀ እህል ነው? ከኢትዮጵያ ውጭ የታወቀ አይመስለኝም። አገራችሁ ባቄላ፣ አተር፣ ስንዴ፣ አጃና ገብስ ያበቅላል? አዎ፣ ማንኛውንም አይነት እህል ያበቅላል። የመሬትህ ወሰን ሸለቆው ነው? አዎ፣ ወሰኑ ሸለቆው ነው። የኖራችሁበት አገር አየር ጠባይ በጣም ጥሩ ነበር? አዎ በጣም ጥሩ ነበር። ከደጋውና ከቈላው አየር ጠባይ የትኛውን ወደድኸው? የደጋው አየር በጣም ቀዝቃዛ ስለነበር አልወደድሁትም። የቈላው ግን ስለሚሞቅ ደህና ነበር። በዝቅተኛው ቦታ ውስጥ ጥራጥሬ ማብቀል ይቻላል? አዎ ብዙ አይነት ጥራጥሬዎች ማብቀል ይቻላል። ግብርና በጣም ጥሩ ስራ ይመስልሃል? አዎ በጣም ጥሩ ይመስለኛል። ጤፍ ከኢትዮጵያ ወደ ውጭ አገር ይሸጣል? የለም፣ አገር ውስጥ እንጂ ወደ ውጭ አይሸጥም። በኢትዮጵያ ውስጥ ብዙ ኑግ፣ ተልባና ጉሎ ይበቅላሉ። አዎ ብዙ የዘይት እህሎች ይበቅላሉ። የአሜሪካ ሕዝብ ፍራፍሬ መብላት ይወዳል። አዎ በጣም ይወዳል። የአባይ ወንዝ ከየት እንደሚመነጭ ታውቃላችሁ? የለም አናውቅም። በአባይ ወንዝ ላይ ብዙ መርከቦችና ጀልባዎች ይሄዳሉ? የለም አይሄዱም። ኢትዮጵያ ወደ ውጭ አገር የምትሸጣቸው ቆዳዎች ምን አይነት ናቸው? ብዙ ልዩ ልዩ አይነት ናቸው። ኢትዮጵያ ጀልባና መርከቦች ትሰራለች? ትንንሽ ጀልባዎች መስራት ትችላለች። መርከብ ግን መስራት አትችልም። ከወይና ደጋ ና ከ ከቆላ አየር የትኛውን ይወዳሉ ለእኔ የወይና አደጋው አየር ይስማማኛል አሜሪካ ውስጥ ንብረት አለህ ብዙ አይደለምን እንጂ አለኝ